የአሜሪካ ድምፅ ነው። በ19 በ22 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ዝግጅታችን አሁን ጀመረ። በሰሜን ጎንደር ዞን በደባርቅና በዳባት ወረዳዎች ትላንት በነበረው ግጭት ሰዎች መሞታቸውና ቤቶች መውደማቸውን ያካባቢ ባለስልጣናት አስታውቋል። ይህንና ሌሎች የሀገር ውስጥና የዓለም አቀፍ ዜናዎችን በምሽቱ አካተን ወደ እናንተ መጥተናል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን የዛሬ ማክሰኞ መስከረም 7 2017 ዓ.ም የአሜሪካ ድምፅ የምሽቱ ዝግጅታችን ጀመረ። አስማማየ ነው እያስተናገድ ኳችሁ እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር አብሬ ያምሻለሁ። ለዓለም ዜናዎቹ የደን ቀረመው እዚህ አብራኛለች። የስቱዲዮ ስርጭቶችን የምታቀናብርልን ደግሞ ብርሃን አይሉናት። የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን ተጨማሪ በተጨማሪ በዌብሳይታችን አማሪክ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪ አማሪክ ላይ በቀጣይ የተከታተላችሁ ከእኛ ጋር አብራችሁ ማምሸት ትችላላችሁ። አሁን ከአለም ወደ ሰባሰቡ ዜናዎች ወደ እናንተ ይደርሳሉ። ወደ ደን መራችኋል። የተከበራችሁ አድማጭ ተመልካቾቻችን በድጋሚ እንደምናምሽታችኋል። አንጋፋው የፖለቲካ ሰው ፕሮፌሰር በየነ ጴጥሮስ አረፉ። የማሊ መንግስት ካመጹ በኋላ ዋና ከተማዋን መልሶ መቆጣጠሩን አስታወቀ በሊባኖስ ተንቀሳቃሽ የስልክ መቀበያዎች ፈንድተው ብዙዎች ተጎዱ የሚሉትና ሌሎች አለም አቀፍ ዜናዎችን ይዘና የመጣ ነው አብራችሁን ቆዩ ፕሮፌሰር በየነ ጴጥሮስ አረፉ። ፕሮፌሰር በየነ ጴጥሮስ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። ሕይወታቸው ያረፈው በናይሮቢ በመታከም ላይ እያሉ እንደሆነው የፓርቲያቸው ምክትል ሊቀመንበር ዶክተር ራሄል ባፌ ተናግረዋል። ፕሮፌሰር በየነ ከሰላማዊ የፖለቲካ እንቅስቃሴያቸው እና ከዩኒቨርሲቲ መምህርነታቸው ባለፈ ለሀገር ባላቸው ፍቅርም የሚመሰከርላቸው ምሁር እንደሆኑ ተገልጿል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶች በሰላማዊ የፖለቲካ ትግል በተምሳሌትነት የሚጠቀሱት የፕሮፌሰሩ ህልፈተ ህይወት የተሰማቸውን ሀዘን ገልጸዋል። የዚህ ዜና ዝርዝር በምሽቱ የሚደመጥ ይሆናል። የአማጽያን ጥቃት የደረሰባት ማሊ መዲናዋን በድጋሚ መቆጣጠሯን አስታወቀች። በማሊ ዛሬ ንጋት ላይ አማጽያን በፖሊስ ማሰልጠኛና ሌሎችም ስፍራዎች ላይ ያደረሱትን ጥቃትና የተኩስ እሩምታ ተከትሎ መዲናዋን ባማኮ በቁጥጥር ስር ማድረጉን መንግስት አስታውቋል። ንጋት ላይ በሽብር ቡድኖች ፋላዴ የፖሊስ ማሰልጠኛን ሊቆጣጠሩ ሞክረው ነበር ያለው ሰራዊቱ አያይዞም በአሁን ሰዓት የተቀሩትን የማጽዳት ስራ እየተካሄደ ነው ሲል በመግለጫው አስታውቋል። ይፋዊ ተጨማሪ ሪ መግለጫ እስኪሰጥ ድረስም የአካባቢ ነዋሪዎች ከስፍራው እንዲርቁ ተደርጓል። የማሊ ወታደራዊ መንግስት የፖሊስ ማሰልጠኛውን ጨምሮ በዋና ከተማ ያሉ አንዳንድ ቁልፍ ስፍራዎች ጥቃት ተከፍቶባቸዋል ሲል አስታውቋል። አንዳንድ ነዋሪዎች ከአየር ጣቢያው አቅጣጫ በኩል የተኩስ ድምጽ ይሰማ ነበረ ሲሉ፣ ሌሎች ደግሞ የተኩስ ድምጽ የመጣው ከፖሊስ ማሰልጠኛው አቅጣጫ እንደሆነም ተናግረዋል። በሌሎች በርካታ መንደሮች የመሳሪያ ድምጾች መሰማታቸውን የገለጹ ሲሆን አንድ የደህንነት ቢሮ ምንጭ ደግሞ አየር ማረፊያው ተዘግቷል ብለዋል። የፖሊስ ማሰልጠኛው በአየር ጣቢያው አካባቢ የሚገኝ ነው። ማሊ ከጎርጎርሲያኑ 2012 አንስቶ እስላማዊ አማጽያንን ከሚፋለሙ ምዕራባውያን የአፍሪካ ሀገራት መካከል አንዷ ሆናለች። የጸጥታና ደህንነት ስጋት መፈጠሩ ከአራት ዓመታት በፊት ለተከሰቱት ሁለት ተከታታይ መፈንቅለ መንግስታት ምክንያት መሆኑን ይነገራል። ማሊን ተከትሎ በጎረቤት ቡርኪና ፋሶና ኒጀር መፈንቅለ መንግስት መካሄዱ ይታወሳል። ከቅርብ ሰዓታት በፊት በወጡት መረጃዎች መሰረት ደግሞ ታጣቂዎች የማሊ ዋና ከተማ ውስጥ የሚገኘውን የአየር ማረፊያ አቅራቢያ የሚገኝ ወታደሮች ካምፕ ማጥቃታቸውና ፍንዳታዎች መሰማታቸው ተዘግቧል። ሁኔታው የተሰማው የማሊ መንግስት የባማኮ አየር ማረፊያን በጊዜያዊነት መዝጋቱን ካረጋገጠ ከሰዓታት በኋላ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። አሜሪካ ወታደሮቿን ሙሉ ለሙሉ ከኒጀር አስወጣች። ትላንት ሰኞ አንድ ከፍተኛ የዩናይትድ ስቴትስ ባለስልጣን የአሜሪካ ወታደሮቿን ከኒጀር አስወጥታ ማጠናቀቋን አስታውቀዋል። የፔንታገን ቃል አቀባይ የሆኑት ሳብሪና ሲንግ በኒጀር የሚገኘውን የዩናይትድ ስቴትስ ኤምባሲ ለመጠበቅ ጥቂት ወታደራዊ ኃላፊዎች መመደባቸውን ለጋዜጠኞች ተናግረዋል። በአውሮፓውያኑ 2024 መግቢያ ላይ የኒጀር ወታደራዊ ጁንታ በዩናይትድ ስቴትስ ወታደሮች በምዕራባዊ አፍሪካ ሀገራት ተልእኮ እንዲኖራቸው የሚፈቅደውን ስምምነት እንዲያበቃ አድርጓል። ከጥቂት ወራት በኋላም ሁለቱ ሀገራት በጋራ ባወጡት መግለጫ በዚህ በያዝነው መስከረም ወር አጋማሽ ላይ የአሜሪካ ወታደሮች ሙሉ ለሙሉ ለቀው እንደሚወጡ ማስታወቃቸው የሚታወስ ነው። የዩናይትድ ስቴትስ የመጨረሻውን የጦር ሰፈሯን ከአንድ ወር በፊት ለአካባቢው ባለስልጣናት ያስረከበች ሲሆን ይሁን እንጂ ከሀያ በላይ የሚሆኑ ወታደሮቿ ኒጀር ሙሉ ለሙሉ ለቆ ከመውጣት ጋር ለተያያዙ የተለያዩ አስተዳደራዊ ስራዎች ይዘው እዛው ይቀራሉ ሲል ሲንግ አስታውቀዋል። ከቅርብ ወራት ወዲህ ኒጀር ከምዕራባውያን ሀገራቶች በመራቅ በደህንነት ጉዳዮች ዙሪያ ፊቷን ወደ ሩሲያ ያዙራለች። ባለፈው ሚያዝያ ወር ላይም የሩሲያ ወታደራዊ አሰልጣኞች የሀገሪቱን የአየር መከላከያ ሰራዊት ለማሰልጠን ኒጀር ደርሰዋል። በመጨረሻም በሊባኖስ ተንቀሳቃሽ የስልክ ጥሪ መቀበያዎች ፈንድተው ብዙዎች ተጎዱ። ከቤሩት ከተማ ዳርቻ የሚገኙት በደርዘን የሚቆጠሩ ሰዎች የተንቀሳቃሽ ጥሪ መቀበያ መሳሪያ ፔጀሮች ፈንድተው ጉዳት እንደደረሰባቸው የሊባኖስ መገናኛ ብዙሃንና ደህንነት ኃላፊዎች አስታወቁ። አንድ የሊባኖስ ከፍተኛ የደህንነት ባለስልጣንና ሌሎች ለጉዳዩ ቅርበት ያላቸው ግለሰብ ከሁኔታው አሳሳቢነት አንጻር ማንነታቸው እንዳይገለጽ ጠይቀው አስተያየታቸውን የሰጡ ሲሆን ሁለቱም በሂዝቦላ አባላት ጥቅም ላይ የሚውሉ ተንቀሳቃሽ የጥሪ መቀበያ መሳሪያዎች ፈንድተዋል ሲሉ አረጋግጧል። ሁለተኛው ግለሰብ ጥቃቱ በእስራኤል የተፈጸመ ነው ብለው እንደሚያምኑም ተናግረዋል። የሀገሪቱ ብሔራዊ የዜና ጣቢያ በደቡባዊ ቤሩት ከተማ ዳርቻ እና በሌሎች ቦታዎች የደረሱት ጉዳቶች በእጅ የሚያዙት ተንቀሳቃሽ የጥሪ መቀበያዎች የፈነዱት በላቀ ቴክኖሎጂ አማካኝነት ነው ያሉ ሲሆን በደርዘን የሚቆጠሩ ሰዎች መጎዳታቸውን ዘግበዋል። የህዝቦላ ባለስልጣናት በተለያዩ የሊባኖስ የከተማ ክፍሎች ያሉ አባላቱና አንድ መቶ ሃምሳ ሰዎች መጎዳታቸውን አስታውቀዋል። ለመገናኛ ብዙሀን መረጃ ለመስጠት ፍቃድ የሌላቸው አንድ ማንነታቸው እንዳይገለጽ የጠየቁ የህዝቦላ ጠቅላላ ኃላፊ ፍንዳታዎቹ እነዚህን የጥሪ መቀበያ መሳሪያዎች ኢላማ ያደረጉ የደህንነት ጥቃት ውጤቶች ናቸው ብለዋል። አሶሺትድ ፕሬስ በጉዳዩ ላይ የእስራኤል መከላከያን ምላሽ ለማግኘት ያደረገው ጥረት እንዳልተሳካለት ዘግቧል። አድማጮች ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀረ ተጠናቀዋል። ከቀሪ መሰናዶች ጋር ታምሹ ዘንድ እየጋበስ ወደ አስመማው እመልሳቸዋለሁ አድማጮቻችን ቀደም ሲል የዓለም ዜናዎች ወደ እናንተ ደረሱ። የደንለ ዜናዎቹ አመሰግናለሁ። በመከታተል ላይ ያላችሁት የአሜሪካ ድምፅ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው። ፕሮግራሙ በምራት አብሬያችሁ ያስተናገድኳቸው ያለው ያለሁ ታስማማየ ነው ነኝ። በምሽቱ የዌብና ድረገጽ ፕሮዲሰራችን አባየሁ ገበያ ሆነች የብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ደረጀ ደስታ ደግሞ የፕሮግራሙ ዋና አዘጋጅ ነው። አሁን ቀጥታ ወደ ምሽቱ የመጀመሪያ ዘገባ እናልፋለን። በምስራቅ ወለጋ በታጣቂዎች የተፈጸመ ጥቃት ሁለት የቀበሌ ተሿሚዎች መገደላቸው ተገለጸ። ከኪርሙ ወረዳ አስተዳደር በቅርብ በተዋቀረው የቀበሌ መስተዳድር ወደ ስሬ ዶሮ ቀበሌ በሞተር ብስክሌት ሲጓዙ ከነበሩት ሰዎች የስሬ ዶሮ አስተዳዳሪና የቀበሌው የፓርቲ ጽህፈት ቤት አስተባባሪ ወዲያው መገደላቸውን የተጎጂ ቤተሰቦችና ከጥቃቱ የተረፉ የአይን እማኞች ተናግረዋል። የአካባቢው የመንግስት ባልደረባም ስለ ጥቃቱ ተናግረዋል። ገልሞ ዳዊት በዚህ ጉዳይ ተጨማሪ አለው። ጥቃቱ እንደ ተፈጸመ የተነገረው ባለፈው ቅዳሜ መስከረም 4 2017 ዓ ም ጠዋት ነው። ከአደጋው ከተረፉ አንዱ እንደሆነ የገለጹት አቶ መርጋ አለሙ ለቪኦኤ እንደተናገሩት ጥቃቱ የተፈጸመው በቅርቡ በኦሮሚያ ክልል በተዘረጋው የቀበሌ መስተዳደር መዋቅር አዲስ በተሾሙ ሰዎች ላይ ነው። ሰዎቹ ወደ ተመደቡበት ምስራቅ ወለጋ ዞን ኪረሞ ወረዳ ስሬ ዶሮ ቀበሌ በመጓዝ ላይ እንደነበሩና በታጣቂዎች በተከፈተ ጥቃት ሁለቱ መሞታቸውን ከአደጋው ከተረፉት አንዱ እንደሆኑ የገለጹት አቶ መርጋ አለሙ ለአሜሪካ ድምጽ ተናግረዋል። ወደ መርገጅረኛ ቀበሌ በሞተር ብስክሌት እያመራን እያለን ነው ተኩስ የከፈቱብን። ይህኔ ከእኔ ጋር የነበሩት ሁለት ሰዎች ሕይወታቸው ወዲያው ነበር ያለፈው። አንደኛው አላምሮ ረታ ይባላል። ከስሬ ዶሮ ቀበሌ ማናጀር ነው። እሱ ወዲያው ነበር የሞተው። ሁለተኛው ደግሞ አክሊሉ ፈቃዱ ይባላል የኦሮሚያ ክልል በቅርቡ ባዋቀረው መሰረት የቀበሌው የፓርቲ አስተባባሪ ነበር። ከጥቃቱ በሁለት ጥይት ተመትተው መትረፋቸውን የገለጹት አቶ መርጋ ጥቃቱ የደረሰባቸው ሶስቱም ሰዎች በአንድ ሞተር ብስክሌት ላይ እያሉ እንደነበረ ይናገራሉ። እነሱ ተዘጋጅተው ነው ጥቃቱን የፈጸሙብን። አላምዶ ሞተር ብስክሌቱን ሲያሽከረክር ነበር። እኔና አክሊሉ ከኋላ ነበርን ጥቃቱ ሲደርስ ሁለቱ ክፉኛ ስለቆሰሉ እዚያው ነው የቀሩት። እኔ ግን ሮጬ አመለጥኩ። የተኮሱብኝ ጥይት ግራጄንና በኩላሊቴ በኩል ሆዴን አቁስሎኛል። አቶ ረታ በየነ የሟቹ አላምሮ ረታ አባት እንደሆኑ ነው የገለጹት። መንግስት ለአዲሱ የቀበሌ መዋቅር የተሾሙት በስራ ላይ እንዲገኙ በሚል ግዳጅ ሰጥቷቸው ነበር። ይህን ተከትሎ ነው ወደ ሥራ ቦታቸው ሲያመሩ በነበሩ እኚህ ልጆች ላይ ስሬ ስሬዶሮ ኩት በሚባል ቦታ ጥቃቱ የተፈጸመው። በዚህም አላምሮ ረታና አክሊሉ ፈቃዱ ሲሞቱ አንደኛው በሕክምና ላይ ነው። ልጄ አላምሮ ረታ ደረቱ ላይ ነበረ በጥይት የተመታው። አክሊሉ ደግሞ ጭንቅላቱን ነበር። ሶስተኛው ደግሞ ሆዱንና እጁን ተመጥቷል። አላምሮ ሰላሳ ዓመት አካባቢ ይሆነዋል። የአምስት ልጆች አባት ነበረ። አቶ ረታ ልጃቸው ባለፈው እሁድ በበርገ ጅሬኛ ቀበሌ ክዳነ ምሕረት ቤተ ክርስቲያን የቀብር ስነስርአቱ መፈጸሙንም አክለው ተናግረዋል። ባለፈው ቅዳሜ በኪረሙ ተፈጽመዋል ስለተባለው ለዚህ ጥቃት ለመገናኛ ብዙሃን መናገር እንደማይፈቀድላቸው የገለጹት የአካባቢው መስተዳድር ባለ ርባ ጥቃቱ በእርግጥ መፈጸሙን ለቪኦኤ አረጋግጠዋል። መጣ ካሴ ሪፎርም ጅራ ያው መንግስት አዲስ ባወጣው ተዋረድ መሰረት የመንግስት ሰራተኛ በዚህ ሪፎርም ተመድቧል። ከዚህ የተነሳ እነኚህ ሰዎች ወደ ተመደቡበት እየሄዱ ነበረ ጥቃት የተፈጸመባቸው። በዚህም ኩት በተባለ ቦታ በተፈጸመ ጥቃት አላምሮ ረታ የስሬ ዶሮ ቀበሌ ሥራ አስፈጻሚ ወዲያው ሕይወቱ አልፏል። ሁለተኛው አክሊሉ ፈቃዱ የቀበሌው ፓርቲ አስተባባሪ፣ ቤተሰቡ መጥተው አንስተው ስሬ ዶሮ ጤና ጣቢያ ቢያደርሱትም ሕይወቱ መትረፍ አልቻለም። ሦስተኛው አቶ መርጋ አለሙ የመርጋ ጅሬኛ ቀበሌ አስተዳዳሪ ከጥቃቱ በሕይወት ተርፏል። ይህ ጥቃት ታልሞ የተፈጸመ ነው ብለን እናምናለን። ምክንያቱም በሰዓቱ እየተጓዙ ከነበሩ ሞተር ብስክሌት ተለይተው ነው ጥቃቱ የተፈጸመባቸው። እኚህ የአካባቢው መስተዳደር ባልደረባ ለጥቃቱ ጽንፈኛ ፋኖ ሲሉ የገለጹትን አካል ተጠያቂ አድርገዋል። የአሜሪካ ድምፅ ጥቃት አድራሾቹን ማንነት ከሌላ ገለልተኛ አካል ማረጋገጥ አልቻለም። ጥቃት አድራሾቹ በቁጥጥር ስር አለማዋላቸውንም የመንግስት ባልደረባው አክለው ገልጸዋል። ጥቃቱን ተከትሎ የመንግስት የጸጥታ ኃይሎች ወደ ቦታው መሰማራታቸውንም የአካባቢው ነዋሪዎች ገልጸዋል። ባለፈው ነሐሴ ወር ማብቂያ በዚያው ምስራቅ ወለጋ ዞን ኪረሙ ወረዳ ስሬዶሮ ቀበሌ ሁለት የቀበሌ ሚሊሻ አባላትና አንድ ነዋሪ በታጣቂዎች መፈጸሙ በተነገረ ጥቃት ህይወታቸው ማለፉ መዘገቡ የሚታወስ ነው። ለአሜሪካ ድምጽ ገልሙ ዳዊት ከአዳማ ይህ ተከታተላችሁ ያላችሁት ከአሜሪካ ድምፅ እየተላለፈላችሁ የሚገኘውን የምሽቱ ዝግጅታችን ነው። ወደ ቀጣዩ ዘገባ አልፋለሁኝ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በአካሄደው ጉባኤ የተመረጠው አዲሱ የህወሓት ማዕከላዊ ኮሚቴ የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳን ጨምሮ 16 አመራሮችን ከፓርቲው ማባረሩና ፖለቲካዊ ስራዎችን እንዳያከናውኑ ማገዱን አስታውቋል። በተጨማሪም በትግራይ ጊዜያዊ አስተዳደር ውስጥ ያላቸው ኃላፊነት ላይ ማስተካከያ እንዲደረግ እንደሚፈልግም ገልጿል። ታግዷል ከተባሉት አንዱና የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ረዳይ ሀልፎም በህገ ወጥ ጉባኤ የተመረጠ ቡድን የሚወስነው ውሳኔ ተቀባይነት የለውም በማለት አጣጥለውታል። ሰላም የማይቀበል ቡድን ነው ያሉት አቶ ረዳይ ክልሉ ላይ ተጨማሪ አለመረጋጋት ለመፍጠር ያቀዱ ናቸው ሲሉም ከሰዋል። ሙልጌታ አጽባ ተጨማሪ አለው ባለፈው ወር የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና ባልሰጠውና በከፍተኛ የፓርቲው አመራሮች መካከል ውዝግብ በፈጠረው ጉባኤ የተመረጡት የህወሀት ማዕከላዊ ኮሚቴ አባላት ትላንት ሰኞ መስከረም 6 ቀን 2017 ዓ ም ባወጡት መግለጫ 16 ነባር የህወሀት የማዕከላዊ ኮሚቴ አባላትን ማባረራቸውን ገልጸዋል። ይህ በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሀት ማዕከላዊ ኮሚቴ አባላት በመግለጫቸው አባረርናቸው ያሏቸው 16 ነባር አመራሮችና የማዕከላዊ ኮሚቴ አባላት በስም ዘርዝረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ፣ በአስተዳደሩ የሚሰሩት አቶ በየነ መክሩ፣ የክልሉ መንግስት ቃል አቀባይ ረዳይ ሀለፎምና ፕሮፌሰር ክንደያ ገብረ ህይወት ይገኙበታል። ስማቸው የተዘረዘረው አመራሮች ፖለቲካዊ ስራዎችን እንዳያከናውኑ ማገዱንም መግለጫው አመልክቷል። ኮሚቴው እሁድ መስከረም አምስት ቀን 2017 ያደረገውን ስብሰባ ተከትሎ ባወጣው መግለጫ በ14ኛው ጉባኤ የታገዱ አመራሮች ከስህተታቸው ተምረው ይቅርታ ጠይቀው ይመለሳሉ በሚል የአንድ ወር ጊዜ ቢሰጣቸው ባለመፍቀዳቸውም ይህንን ለማድረግ ባለመፍቀዳቸው ከፓርቲው አባርናቸዋል ብሏል። አስራ ስድስቱ አመራሮች ከውስጥ ሆነው ድርጅቱን ለማፍረስ ያደረጉትን ጥረት ከሽፏል ብሏል መግለጫው። እንዲሁም ያግዙናል ካሏቸው አካላት ጋር በመሆን ከህወሓት በተሰጣቸው ውክልና የጊዜያዊ አስተዳደር ኃላፊነታቸውን ተጠቅመው በህገወጥ መንገድ ገንዘብ በመበተን ድርጅቱን ለማፍረስ እየሰሩ ነው በማለት መግለጫው ከሷል። በዚህም ህወሓትን ወክለው ማንኛውም ስራ እንዳይሰሩ ታግደዋል ያለው ህወሓት በዚህም በጊዜያዊ አስተዳደር ውስጥ ያላቸውን ኃላፊነትን በሚመለከት የሚመለከተው ጋር በመነጋገር የማስተካከል ሥራ ይሰራል ብሏል። የአሁኑ ውሳኔ በአወዛጋቢው የህወሓት ጉባኤ ከተላለፈው ውሳኔ በምን ይለያል? በማለት የአሜሪካ ድምፅ የጠየቃቸው በአወዛጋቢው ጉባኤ ምክትል ሊቀመንበር ሆነው የተመረጡት አቶ አሟን ላሰፋ አንዱ ልዩነት በግልጽ ስም ዝርዝር ይዞ የወጣ መሆኑን እንደሆነ አስረድተዋል። ታግደዋል ከተባሉት አንዱና የክልሉ ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ወረዳ አይሐለፈም በህገ ወጥ ጉባኤ የተመረጠ ቡድን የሚወስነው ውሳኔ ተቀባይነት የለውም በማለት የአዲሱን ማዕከላዊ ኮሚቴ ውሳኔ አጣጥለውታል። የህወሀት የማዕከላዊ ኮሚቴ ውሳኔዎችን የሻረ ህወሀት ማዕከላዊ የቁጥጥር ኮሚሽን ውሳኔዎችን ወደ ጎንትቶ ህጋዊ ባልሆነ መንገድ ይሄደ የበርካታ ትግራይ አካባቢዎች ጥያቄዎችና ስጋቶች ወደ ጎንትቶ በማን አለብኝነት የተጓዘ ያለ የህወሀት የራሱ መተዳደሪያ ደንብና የአሰራር መመሪያዎችን የጣፈ የኢትዮጵያ የምርጫ ቦርድ ውሳኔዎች ወደ ጎን ትቶ የሄደ ቡድን ስለሆነ ህገወጥ ቡድን ነው። ለትግራይ ህዝብ ትግል የማይመጥን ለህወሓት ራሱ የማይመጥን ስለሆነ ወደዚህ ህገወጥ የሆነ ጉባኤ አንሳተፍም ብለን አቋማችን ከአሁን በፊት በግልጽ አስቀምጠናል። የህገወጥ ቡድንና የህገወጥ ስብሰባ ውጤት ደግሞ ተቀባይነት አይኖረውም። ተባረዋል የተባሉ አመራሮች በጊዜያዊ አስተዳደር ውስጥ ያላቸውን ኃላፊነት ለማስተካከል ይሰራል በሚል በአዲሱ ማዕከላዊ ኮሚቴ የተገለጸውን በተመለከተም ህገወጥ ቡድን የህጋዊ ማዕከላዊ ኮሚቴ አባላትን ስራ ሊያግድ አይችልም ብለዋል። እንቅስቃሴው ሰላምን የማይቀበል ቡድን የሚፈጽመው ነው ያሉት አቶ ረዳይ በክልሉ ላይ ተጨማሪ አለመረጋጋት ለመፍጠር ያቀዱ ናቸው ሲሉ ከሰዋል። ይህ ቡድን ከመጀመሪያ ጀምሮ የፕሪቶሪያ ስምምነትን ያልተቀበለ ነው። አለመቀበል አንድ ነገር ሆኖ ለማጨናገፍ በሙሉ አቅሙ ሲሰራ የነበረ ነው። በሙሉ አቅሙ ከሚሰራባቸው መንገዶች ደግሞ የፕሪቶሪያ ውልን ተቀብለው ስምምነቱን አክብረው የሚሰሩ ኃይሎችን የማጠርሰት በዘመቻ መልክ ሲሰራ የነበረ አካል ነው ማለት ነው። ሰው ቀዋሚ ባህሪው ይህን ነው የሆነው። አሁንም ቢሆን የትግራይ የሰላም የማወቅ ፕሮጀክቱ ያው ለመፈጸም ነው እየተንቀሳቀሰ ያለ እንጂ ለራሱ ህገወጥ ሆኖ ምንም በሌለበት የመንግስትን የሚመጣበት ምክንያት አይኖርም። መልሶ ወደ መንግስት እንደፈለገ የሚፈነጭበት ምክንያትም አይኖርም። የትግራይ ህዝብ ታሪክን በወሩ የካደ በቅላጭ ማለት በህወሓት አመራሮች መካከል የቀጠለውን ውዝግብ በተመለከተ ከክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንትና የጸጥታ ዘርፍ ኃላፊ ሌትናንት ጀኔራል ታደሰ ወረደ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኃላፊው ከአንድ ወር በፊት በሰጡት መግለጫ የክልሉ የጸጥታ ኃይል ለማንኛውም አካል እንደማይወግንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞ ሰልፍ ለተወሰነ ጊዜ የተከለከለ መሆኑን አስታውቀው ነበር። ባለፈው ዓርብ መስከረም 3 ቀን 2017 ዓመተ ምህረት በአዲስ አበባ መግለጫ የሰጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሀመር የህወሓት መሪዎች የፖለቲካ ልዩነቶቻቸውን በውይይት እንዲፈቱ ማሳሰባቸው አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም። የምሽቱ የትንታኔ መጽሔት ዘገባዎቻችን እንደቀጠሉ ናቸው። አሁን ደግሞ ሩሲያና ኢራን የአሜሪካ መራጮችን ለማደናቀፍ እና ውሳኔ ለማስቀየር የሚያደርጉትን ጥረት ወደ ተመለከተው ዘገባ እናልፋለን። የአሜሪካ ባላንጣዎች ከፍተኛ ፉክክር በሚታይበትና በቅርቡ በምታካሄደው ምርጫ ውጤት ላይ ተጽዕኖ ለማድረግ ጥረታቸውን አጠናክረው ቀጥለዋል። የቪኦኤ ብሔራዊ ደህንነት ዘጋቢ ጀፍ ሰልዲን ውስብስብ በሆነ መንገድ በመስፋፋት ላይ ያለውንና የአሜሪካ ድምፅ ሰጪዎችን ኢላማ ያደረገውን ዘመቻ ቃኝቷል። እንግዶ ወልዴ እንደሚከተሉ ያቀርበዋል። በአሜሪካ እየተካሄደ ባለው ፕሬዝደንታዊ ምርጫ የመራጮችን ድምፅ ለማግኘት የሚደረገው ጥረት በሙሉ አቅሙ ቀጥሏል። ከተፎካካሪዎቹ አንዱ የሪፐብሊካን ፓርቲውን የሚወክሉት የቀድሞው ፕሬዚደንት ዶናልድ ትራምፕ ናቸው። ሀገራችንን እናድናለን፣ መካከለኛ ገቢ ያላቸውን ዜጎቻችንን እንደግፋለን። የወቅቱ ምክትል ፕሬዚደንት ካማላ ሄሪስ ደግሞ የዲሞክራቲክ ፓርቲውን ወክለው ቆመዋል። ያለፈውን ትተን እንደ አዲስ የምንጀምርበት ሰዓት አሁን ነው። አዲስ ምዕራፍ እንክፈት። በዚህ የምርጫ ፉክክር ውስጥ የአሜሪካ ባለስልጣናት እንደሚሉት ሩሲያም ገብታለች። ሜሪክ ጋርላንድ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ናቸው። በዚህ ዓመት በአሜሪካ በሚደረገው ምርጫ ላይ ተጽዕኖ ለማድረግ ፕሬዚዳንት ቭላድሚር ፑቲን፣ ሰርጌይ ክሪንኮንን ጨምሮ ሌሎችም የቅርብ ሰዎቻቸው የሩሲያ ህዝብ ግንኙነት ኩባንያዎችን ሐሰተኛ መረጃና በሩሲያ መንግሥት የሚዘጋጅን ወሬ እንዲያሰራጩ ትእዛዝ ሰጥቷል። አሜሪካ ባቀረበችው ክስ መሠረት ከዘመቻዎቹ አንዱ የዜና ማሰራጫ ድረ ገጾች በመምሰል አሜሪካውያን ድምፅ ሰጪዎች በዋና ዋና ጉዳዮች ላይ ባላቸው አመለካከት ላይ ተጽዕኖ ማድረግ ነው። ሌላው ደግሞ በሩሲያ መንግስት በሚደገፈው አርቲ ሚዲያ አማካይነት በአሜሪካ ለሚገኝ ሚዲያ 10 ሚሊዮን ዶላር እየተላከበት ነው። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ቃል አቀባይ ማቲው ሚለር የክሬምሊንን መልእክት እንዲያሰራጩ ጉዳዩን በጥርጣሬ ለማይመለከቱ አሜሪካውያን በርካታ ሚሊዮን ዶላር በመክፈል በአሜሪካ ምርጫ ላይ ተጽዕኖ ለማድረግና ዲሞክራሲያችን ለማዳከም ነው። ሩሲያ ክሱን አስተባብላለች የሩሲያው የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ይህ በሩሲያ ላይ ያለ ፍራቻ ነው። በመናገር ነጻነት ላይ ጥቃት መሰንዘር ነው። ይህ ማግለል ነው። ምርጫ በሚደረግበት ወቅት ሁኔታዎችን በሚፈልጉት መንገድ ለመዘወር ዩናይትድ ስቴትስና በድብቅ መንግስትን የሚቆጣጠሩ አካላት የሚፈጽሙት ነው። እንዲህ አይነቱ ማስተባበል አስቂኝ እንደሆነ የአሜሪካ ባለሥልጣናት ይገልጻሉ። ሚስጥራዊነቱ ያበቃና በዚህ ወር መጀመሪያ ላይ ይፋ የሆነ የደህንነት መረጃ እንዳመለከተው ሩሲያ በመጪው ምርጫ ላይ ከውጭ የሚሰነዘር ከፍተኛ የተጽዕኖ ስጋት ደቅናለች። ይህም የቀድሞው ፕሬዝደንት ዶናልድ ትራምፕ የማሸነፍ እድልን ከፍ ለማድረግ ያለመ ነው። ሌላዋ ደግሞ ኢራን ነች። ጠቅላይ አቃቤ ሕጉ ሜሪክ ጋርላንድ በዚህ የምርጫ ወቅት ከኢራን እየጨመረ የመጣ ተንኳሽ እንቅስቃሴዎችን ታዝበናል ይህም የማይፈልጉት የምርጫ ውጤት እንዳይመጣ ለማድረግ ነው። በቅርቡ የፕሬዚዳንት ትራምፕ የምርጫ ዘመቻ ቡድን ላይ የተደረገውን በኮምፒውተር የተፈጸመ ጥቃትን ይጨምራል። ቻይናን በበኩሏ ለእርሷ መጥፎ አመለካከት አላቸው ብላ የምታምናቸውን እጩዎች ለመጉዳት መጠነኛ የሚባል የሶሻል ሚዲያ ዘመቻ በማካሄድ ላይ ነች። እነዚህን ዘመቻዎች ለመከላከል አሜሪካ የምታደርገው ጥረት እየሰራ ስለመሆኑ ጥያቄ ይነሳል። ማርግሬት ታሌቭ ከሲራኪዩዝ ዩኒቨርሲቲ አብዛኛው አሜሪካውያን እንደ ትልቅ ጉዳይ አድርገው የሚያዩት ሆኖ የተከሰተ አይመስለኝም። ነገር ግን አሜሪካውያን ድምፅ ሰጪዎች መጠቀሚያ እንዳይሆኑ እየተካሄደ ያለውን ነገር መረዳት አለባቸው። በአሜሪካ ባላንጣዎች የሚደረጉት ዘመቻዎች ወደ ምርጫ ጠቢያ ለማምራት በዝግጅት ላይ ያሉ አሜሪካውያን በርካታ ጉዳዮችን እንዲያሰላስሉ አድርገዋል። ጄፍ ሰልዲን ለላከው ዘገባ እንግዲህ ወልዴነኝ ዋሽንግተን ዲሲ። ቀጣዩ ዘገባችን ደግሞ የዶናልድ ትራምፕ ግድያ ሙከራ ተጠርጣሪ ክስ ተመሰረተበት ይላል። በመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲ እጩ በሆኑት በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ የተፈጸመው የግድያ ሙከራ በፖለቲካ ምክንያት ስለሚፈጸሙ ጥያቄዎች አዳዲስ ጥያቄዎች እያስነስቷል። ለፕሬዝዳንታዊ ልዩ የደህንነት ጥበቃ አገልግሎት ወይም ሴክሬት ሰርቪስ ተጨማሪ ገንዘብና አቅም እንዲመደብ የዲሞክራቲክ ፓርቲውም የሪፐብሊካን ፓርቲዎችም አመራሮች ጥሪ አቅርበዋል። የአሜሪካ ድምፅ የምክር ቤታዊ ዘጋቢ ካትሪን ጂፕሰን ተጨማሪ አላት። ቆንጅታዬ እንደሚከተሉት ታቀርበዋለች። ፕሬዚደንት ጆ ባይደን በቀድሞ ፕሬዚደንት ዶናልድ ትራምፕ ላይ ለሁለተኛ ጊዜ የተደረገውን የግድያ ሙከራ ትናንት ሰኞ አውግዘዋል። አሜሪካ ውስጥ ልዩነቶቻችንን የምንፈታው በሰላማዊ መንገድ በምርጫ ኮሮጆ እንጂ በጠመንጃ አይደለም። የዩናይትድ ስቴትስ ልዩ የፕሬዝደንታዊ ጥበቃ አገልግሎት ሴክሬት ሰርቪስ አስቀድሞም እንደ አውሮፓውያን የዘመን አቆጣጠር ሐምሌ 13 ቀን በቀድሞው ፕሬዝደንት ላይ በተፈጸመው የመጀመሪያው የግድያ ሙከራ አያያዙ በዩናይትድ ስቴትስ ምክር ቤት ምርመራ እየተካሄደበት ሲሆን የተወካዮች ምክር ቤቱ አፈ ጉባኤ ማይክ ጆንሰን ለፋክስ ኒውስ በሰጡት ቃል ለሁለተኛ ጊዜ የግድያ ሙከራ መደገሙ የለውጥ እርምጃ መውሰድን የበለጠ አስፈላጊ አድርጎታል ብለዋል። እንደሚመስለኝ የፕሬዚዳንታዊ ደህንነት ጥበቃ አገልግሎት ውስጥ የሚሰሩ አንዳንድ አገር ወዳ መልካም ሰዎች አሉ፣ አመራሩ ላይ ግን እምነት የለንም። ዶናልድ ትራምፕ ትናንት ለፋክስ ኒውስ ዲጂታል ዜና ክፍል በሰጡት ቃለ መጠይቅ የግድያ ሙከራ የሚደረግባቸው ዲሞክራቶች በሚናገሩት የተነሳ ነው ሲሉ ውንጀላ አሰምተዋል። እሳቸው ይህን ይበሉ እንጂ የመወሰኛ ምክር ቤቱ የብዙሃኑ ዲሞክራቶች መሪ ቸክ ሹመር ትናንትና የግድያ ሙከራውን አውግዘው ተናግረዋል። በአሜሪካ አንዳችን በፖለቲካ የተነሳ የሚፈጸም ጥቃት ቦታ የለውም። የግድያ ሙከራው ተጠርጣሪ ራያን ሩት ፍሎሪዳ በሚገኘው የሚስተር ትራምፕ የጎልፍ መጫወቻ ቁጥቋጦ ውስጥ ጠበንጃ ይዞ በመደበቅ ክስ ቀርቦበታል። የ58 ዓመቱ ተጠርጣሪ ከሩሲያ ጋር በምታካሂደው ጦርነት የዩክሬን ጠንካራ ደጋፊዋ ነው። እንደ አውሮፓውያን አቆጣጠር በ2022 ስለ ጦርነቱ ለኒስዊክ ሮሜኒያ በሰጠው ቃለ መጠይቅ እንዲህ ሲል ተናግሮ ነበር። በዚህ ጦርነት ያለው ልዩነት ቁልጭ ብሎ የሚታይ ነገር ነው። አንዱ ፍትሐዊ ነው፣ ሌላኛው አይደለም። በሌላ በኩል የግድያ ሙከራው ለዩናይትድ ስቴትስ ማስጠንቀቂያ ነው ስትል ትናንት ሰኞ ሩሲያ ተናግራለች። የክሬምሊን ቤተመንግስት ቃል አቀባይ ዲሚትሪ ፔስኮቭ በእሳት መጫወት ዋጋ ያስከፍላል። በቀድሞ ፕሬዚደንት ላይ እሁድለት የደረሰውን ሁለተኛ የግድያ ሙከራ ተከትሎ የህግ አስከባሪ ባለስልጣናት ለጋዜጠኞች በሰጡት ቃል ከመጀመሪያው ሙከራ በኋላ የተወሰዱት ተጨማሪ የጥበቃ ማጠናከሪያ እርምጃዎች ጠቅመዋል ብለዋል። የፓልም ቤች ወረዳ ፖሊስ አዛዥ ሪክ ብራድሻው እንዲህ ሲሉ አስረድተዋል። የተዘረጋው ሥርዓት ሰርቷል። ምክንያቱም ተጠርጣሪው አሰበውን ማድረግ ጋ ሳይደርስ በቁጥጥር ስር አውለነዋል፣ ህግ ፊት አቅርበነዋል። የግድያ ሙከራ ተጠርጣሪው በከባድ ወንጀል የተፈረደበት ሆኖ ሳለ የጦር መሳሪያ ይዞ በመገኘት እንዲሁም የመሳሪያውን የምዝገባ ቁጥር በማጥፋት ወንጀል በተመሰረቱበት ክሶች ትናንት ፍርድ ቤት ቀርበዋል። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። አድማጮቻችን የተካተላችሁ የምትገኙት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የምሽቱን የአሜሪካ ድምፅ ዝግጅታችን ነው። አሁን እስካሁን ስትከታተሉት የነበረው የመጀመሪያውን አጋማሽ ዝግጅታችን ነበር። አሁን ሁለተኛው አጋማሽ ዝግጅታችን ይቀጥላል። የመጀመሪያው ፕሮግራማችን ደግሞ ንግድና ምጣኔ ሀብት ዋነኛ ቡና ላኪ ሀገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ እድልን ፈጥሯል ይላል የዛሬው ንግድና ምጣኔ ሀብት ዘገባችን። ኢትዮጵያ በአምሌና ናሲወር ከፍተኛ የቡና ሽያጭ ገቢ ማግኘቷን ተገለጸ። የኢትዮጵያ ቡናና ሻይ ባለሥልጣን ባወጣው መግለጫ እንዳስታወቀው በሁለት ወራት ከተሸጠው ከ8,200 ቶን በላይ ቡና ካለፈው ዓመት ጋር ሲነጻጸር ከፍተኛ ድርሻ ያለው 377 ሚሊዮን ዶላር ገቢ ተገኝቷል ብሏል። የኢትዮጵያ ቡና ማህበር ዋና ሥራ አስኪያጅ አቶ ግዛት ወርቁ በበኩላቸው ዓለም አቀፍ የቡና ገበያ ዋጋ ጭማሪ ማሳየቱን ገልጸው ዋነኛ ቡና ላኪ የሆኑ እንደ ብራዚል ያሉ አገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ እድልን ፈጥሯል ብሏል። በዚህ ጉዳይ የተዘጋጀውን ዘገባ ተከታትለን እንመለስ። ኢትዮጵያ በነሐሴ 2016 ዓ.ም ወደ ውጭ ከተላከ የቡና ምርት ከፍተኛ የተባለውን 196 ሚሊዮን ዶላር ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለሥልጣን አስታውቋል። የሀገር ውስጥ መገናኛ ብዙኃን የባለሥልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ የሰጡትን መግለጫ ዋቢ አድርገው ባወጡ ዘገባ በሐምሌና ነሐሴ ወራት ወደ ውጭ የተላከው የቡና መጠን ከ82 ሺህ ቶን በላይ ሲሆን ከሽያጩም 377 ሚሊዮን ዶላር ገቢ ተገኝቷል ብለዋል። ገቢውም ካለፈው ዓመት ተመሳሳይ ጊዜ አንጻር ሲታይ የ46 በመቶ ወይም 110 ሚሊዮን ዶላር ብልጫ እንዳለውም ተገልጿል። የአሜሪካ ድምፅ በዚህ ጉዳይ ላይ ዝርዝር መረጃዎችን ለማግኘት የተቋሙ ዋናና ምክትል ዳይሬክተሮች የእጅ ስልክ ላይ ደጋግሞ ቢደውልም ባለማንሳታቸው ማካተት ሳይችል ቀርቷል። በዚህ ጉዳይ ላይ ያነጋገርናቸው የኢትዮጵያ ቡና ማኅበር ዋና ሥራ አስኪያጅ አቶ ግዛት ወርቁ በአሁኑ ወቅት ዓለም አቀፍ የቡና ገበያ ዋጋ ጭማሪ እያሳየ ስለ መምጣቱ ይናገራሉ። በዓለም ደረጃ የቡና ዋጋ ኒውዮርክ ሲ ላይ ብታየው ከፍ ብሏል። ሁለት ከአርባ ሁለት ከሃምሳ ዝቅ ሲልም እስከ ሁለት ከሰላሳ ፐር ፓውንድ ነው በዶላር እየተሸጠ ያለው። እና ያ የተወሰነ ከፍ ያደረገው ይመስለኛል። ምክንያቱም በሳፕላይ ከቬትናምም ከብራዚልም ያለው የቡና አቅርቦት መጠን እና የአንዳንድ ደግሞ ሀገራት የቡና ፍላጎት መጨመሩ በዛ ምክንያት ላለፉት ሶስት ዓመታት ከሁለት ሺህ አስራ ዘጠኝ ኤፕሪል በኋላ የዓለም ቡና ዋጋ ወደ ላይ እየወጣ ነው ያለው። ከሰማንያ ዘጠኝ ሳንቲም ፐር ፓውንድ ከነበረው ነው አሁን እስከ ሁለት ከሀምሳ ሁለት ከአርባ ድረስ የደረሰውና እነዚህ አይነት የዋጋ የዓለም አቀፍ ዋጋዎቹ የፈጠሩት እንደ ምክንያት ሊጠቀስ ይችላል። በዓለም አቀፍ ገበያ ዋነኛ ቡና ላኪ የሆኑት እንደ ብራዚል ያሉ ሀገራት ምርት መቀነስ ለኢትዮጵያ ቡና ዓለም አቀፍ ሽያጭ ማደግ እድልን ፈጥሯል ይላሉ። የዓለም ቡና ዋጋ ወጣ ስልህ እንደ ምክንያት የሚጠቀሰው በተለይ በዋናነት የብራዚል ቡና ምርት መቀነሱ ነበረ። ከአንድ ከሶስት ዓመት በፊት የነበረው እና ያኔ የቀነሰውን ወደ አስራ ሁለት አስራ ሶስት ሚሊዮን ባግ የሚሆን ቡና ለመተካት ሁለትና ሶስት ዓመታት ፈጅቶባቸዋል እነሱን። አሁን ደግሞ የተከሰተ የቬትናም አካባቢ የቡና እጥረት ተፈጥሯል። ሙሉ ምክንያቱ ማግኘት ባንችልም የሮቡስታ ቡና ዋጋ እኮ በታሪኩ ተሽጦ በማያውቅ ዋጋ ከሁለት ዶላር በላይ እየተሸጠ ነው ያለው። ስለዚህ እነዚህ እነዚህ የሳፕላይ የአቅርቦት እጥረቶች የፈጠሩት የዋጋ ልዩነት የኢትዮጵያ ቡናም ተፈላጊ እንዲሆን አድርጎታል ብዬ አስባለሁ። የኢትዮጵያ ቡና ኤክስፖርት መጠን ከኦልሞስት ሁለት ሺ ዘጠኝ ሁለት ሺ አስር አካባቢ ጀምሮ ከሁለት መቶ ሺህ ቶን በላይ በማለፍ ወደ ሶስት መቶ ሺህ ቶን ደርሷል። የዘንድሮውም ኦልሞስት ሶስት መቶ ሺህ ማለት ነው፣ ሁለት መቶ ዘጠና ስምንት ሺህ ቶን ነው በአመት የላክ ነው። ከዛ በፊት የነበረውም ሁለት መቶ አርባ ነው። ሁለት መቶን ማለፉ አንድ ትልቅ ዜና ነው። የኤክስፖርቱ መጠን እንዳለ ከፍ ብሏል። የኢትዮጵያ ቡና ኤክስፖርት መጠን ማለት ነው። በጅማ ዞን ጎማ ወረዳ በቡና ምርት እንደሚተዳደሩ የገለጹልን አርሶ አደር ሙስጦፋ አባገና ከቡና ሽያጭ የሚያገኙት ገቢ እያደገ ስለመምጣቱ ለአሜሪካ ድምፅ ተናግረዋል። ይሁንና መንግሥት ምርታማነትን ለማሳደግ ለአርሶ አደሩ ድጋፍ እንዲያደርግ ጠይቀዋል። ሽያጩ ላይ ተጠቃሚ ነ ቡና ሀገር ላይ በመፈለጉ በብዛት በአንዴ እንደዚህ በመሸጡ በጣም ተጠቃሚ ነው እንጂ በጉጂ አይደለም። ምርታማነት ላይ አብዛደርን ተጠቃሚ እንዲሆን ባለው ማሳ ላይ መጠበቅ እንዳለበት ነው። ምርቱ መብዛት አለበት እንደዛው የመንግስት ድርሻ አለው ለማሰራት ምርት ማምጣት ላይ መንግስት ድርሻ አለው። በአንጻሩ የአሜሪካ ድምፅ ከዚህ በፊት ያነጋገራቸው በተለያዩ የሀገሪቷ አካባቢዎች የሚገኙ በቡና ምርት ላይ የተሰማሩ አርሶ አደሮች ምርታቸውን የሚመጥን ገቢ እንደማያገኙ መናገራቸውን መግለጣቸው ይታወሳል። የኢትዮጵያ ቡናና ሻይ ባለስልጣን ባለፉት ሁለት ወራት ለተገኘው የገቢ እድገት በቡና አቅርቦት ሰንሰለት ውስጥ አላስፈላጊ እርምጃዎች ያላቸውን ሂደቶች በማስወገዱና አዳዲስ የገበያ አማራጮች በማዘጋጀቱ መሆኑን ይገልጻል። የኢትዮጵያ ቡናን ለዓለም ለማስተዋወቅ ጥረቶች እንደሚደረጉ የሚናገሩት የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛት ወርቁ ግን ገቢውን በዘላቂነት ማስቀጠል በሚያስችል መልኩ ምርታማነትን እና አቅርቦትን ማሳደግ ላይ ገና ብዙ ስራ ይቀራል ይላሉም። የኢትዮጵያ ቡናን ምርታማነትን በተመለከተ ወይም ሌሎቹን በዓለም አቀፍ ገበያ ልንጠቀም የምንችላቸውን የእኛን ኳሊቲዎች በተመለከተ እኔ ሆምወርኩን ጨርሰናል ብዬ አልገምትም። ብዙ ነው የሚቀረው። ፕሮዳክቲቪቲው አሁንም ዝቅተኛ ነው። ብዙ መሰራት ይጠበቅበታል። ዋጋ ላይ ተወዳዳሪ ለመሆን የምንሰራቸው ስራ የብራንዲንግ ስራዎች አሉ፣ የፕሮሞሽን ስራዎች አሉ። ዓለም አቀፍ ገበያ ላይ አፍተር ኦል የምንወዳደረው ከብራዚል፣ ከኮሎምቢያ ጥሩ ጥሩ ቡና አምራች ከተባሉት ሀገራት ጋር ነው የምንወዳደረው። ስለዚህ በእነሱ በሚሰሩት የማስታወቂያ፣ የጥራትም፣ የአቅርቦትም የተለያዩ ፋክተሮች እነሱ ጋር ለመድረስ ብዙ ይጠበቅብናል ብዬ አስባለሁ። እስከ አሁን በማስታወቂያ ረገድ የእኛ ማህበር ነው በአብዛኛው ዓለም አቀፍ ገበያ ላይ ሄዶ ከአሜሪካ እስከ አውሮፓ ጃፓን፣ ቻይና፣ የተለያዩ ሀገሮች ላይ ሄዶ ሳውዝ ኮሪያ እያስተዋወቀ ያለው ይሄ ማህበር ነው። ከግሉ የግሉ ሴክተር ነው በአብዛኛው የኢትዮጵያን ቡና በዓለም አቀፍ ገበያ እያስተዋወቀ ያለው ስለዚህ ብዙ ይጠበቅባል ይጠበቃል። የኢትዮጵያን ቡና የሚያክል የለም እኮ ለመጠቀም ከፈለግን ብዙ መስራት ይጠበቅብናል። ፕሮዳክቲቪቲው አለ ያረጁ ቡናዎች የበዙበት ነው እነሱ ተጎንድለው አዳዲስ ቡናዎች ወይም አዲስ የሚተከል ቡና መተከል አለበት፣ የድሮዎቹ ተነቅለው። እነዚህ እነዚህ ስራዎችን በሚመለከት ብዙ ይቀረናል። አሁን በቅርቡ የተፈጠሩ ነገሮች ግን ከአንድ ቢሊዮን ዶላር በላይ አነጥብ ሶስት አነጥብ አራት ማግኘት ደግሞ ባይትሰልፍ ጥሩ ጥሩ ነው ብዬ ገምታለሁ። የኢትዮጵያ ኢኮኖሚ ዋነኛ የገቢ ምንጭ ተደርጎ ከሚቆጠረው የቡና ምርት ኢትዮጵያ በተጠናቀቀ ሁለት ሺህ አስራ ስድስት ዓመተ ምህረት ወደ ውጭ ከላከችው ቡና 1.43 ቢሊዮን ዶላር ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለሥልጣን ባወጣው መግለጫ አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ አድማጮቻችንና ተመልካቾቻችን ተከታትላችሁት የተመለስነው የሳምንታዊ ንግድና ምጣኔ ሀብት በኢትዮጵያ የቡና ሽያጭ ላይ ያተኮረውን ዘገባችን ነበር። አሁን ደግሞ መግቢያ ላይ ያስተዋወቅኳችሁ የምሽቱ አብይር ዘገባችን ደርሶናል። ወደ ዛልፋለው በሰሜን ጎንደር ዞን ደባርቅ ከተማ በመንግስትና በፋኖ ቡድን ታጣቂዎች መካከል ትላንት በነበረው ግጭት ወደ ደባርቅ አጠቃላይ ሆስፒታል ቆስሎ ከገቡት ውስጥ ሁለት ሰዎች ሲሞቱ የሶስት ዓመት ህፃን ጨምሮ 28 ሰዎች መቁሰላቸውን የሆስፒታሉ ስራ አስኪያጅ አስታውቀዋል። ስራ አስኪያጅ አለ ስራ አስኪያጁ አቶ አለ አምላክ ዛሬ ለአሜሪካ ድምፅ ሲናገሩ ከሟቾች ውስጥ አንድ ታጣቂና አንድ ሲቪል ናቸው ብሏል። ወደ ሆስፒታል ሳይደርሱ የህፃኑን አባት ጨምሮ ከሰባት በላይ ሰዎች መሞታቸውንም አክለው ገልጸዋል። በተመሳሳይ በዳባት ከተማ ትላንት በነበረው ግጭት ከስድስት በላይ ቤቶች በከባድ መሳሪያ ተመተው መመለከታቸውን በወረዳው ጸጥታ ለማስከበር ስራ ሲዘዋወሩ እንደነበር የተናገሩት የጭላ ቀበሌ ዋና አስተዳዳሪ አቶ ምናለ ግንብን ናቸው። በሰሜን ጎንደር ዞን በሁለቱ ወረዳዎች ተጨማሪ መረጃ ለማግኘት የሰሜን ጎንደር ዞን ምክትል ዋና አስተዳዳሪና የሰላም ጸጥታ ኃላፊ አቶ ቢምረው ካሴ የእጅ ስልክ ላይ ብንደውልም ስልካቸው ባለማንሳታቸው ምክንያት ምላሻቸውን ማካተት አልቻልንም። የአማራ ፋኖ ጎንደር ህዝብ መምሪያ አስተዳደር ኃላፊ ነኝ ያሉት አቶ አንተነህ ድረስ የፋኖ ታጣቂዎች ግጭቶች መኖራቸውን ገልጸው የፋኖ ታጣቂዎች በንጹሐን ዜጎች ላይ ያደረሱት ጉዳት የለም ብሏል። በተመሳሳይ ዛሬ አነጋጉ ላይ ጀምሮ እስከ ከሰዓት ድረስ በጎንደር ከተማ የከባድ መሳሪያ ድምፅ ሲሰማ ማዋሉን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። አስቴር ምስጋናው በዚህ ጉዳይ ላይ ተጨማሪ አላት። በሰሜንና በማዕከላዊ ጎንደር ዞኖች ከትናንትና መስከረም 6 2017 ዓ ም ጀምሮ እስከዛሬ ዛሬ ከሰዓት ድረስ በመንግስትና በፋኖ ቡድን ታጣቂዎች መካከል እንደገና ባገረሸው ግጭት ሰዎች መሞታቸውንና ንብረት መውደሙን የአካባቢው ባለስልጣናት እንዲሁም ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። በሰሜን ጎንደር ዞን ደባርቅ ከተማ ትናንት ረፋዱ ላይ በነበረው ግጭት በርካታ ሰዎች ወደ ደባርቅ አጠቃላይ ሆስፒታል ቆስለው እንደገቡና ከነዚህ ውስጥ አንድ ታጣቂና አንድ ሲቪል መሞታቸውን የሆስፒታሉ አስተዳዳሪ አቶ አለ አምላክ ለአሜሪካ ድምፅ ተናግረዋል። ከሰዓት ነው ብዙ ቁስለኞች የገቡ ብዙዎቹ ሲቪል ናቸው፣ ህጻናትን ጨምር ኦልሞስት ከሰላሳ ያላነሱ ቁስለኞች ከኛ ደርሰው፣ የሞቱ ሁለት ናቸው፣ አንድ ሲቪል እና አንድ ሰጣጅ፣ በብዛት በሲቪል ከመጡተው የገቡ ናቸው። አቶ አለ አክለውም ወደ ሆስፒታል ሳይመጡ የሞቱ ሰዎች ትናንትናና ዛሬ የቀብር ስርዓታቸው መፈጸሙን ነግረውናል። አንድ ቤተክርስቲያን ብቻ ዛሬ ስም ከትላንት ጀምሮ የቀብር ስነ ስርዓት ነበር። በስተሉ ናቸው የሞቱት። ረፊ እኔ የማውቀው አሁን ሚካኤል ጠዋት ስድስት አስከሬን ሲቀበር አይቻለሁ። አሁን አረጋ ቤተክርስቲያን ትናንት አንድ ሲቪል ከልጁ ጋር ተመጥቶ ልጁ በአጋጣሚ ከኛ ኦፐሬሽን ተሰርቶለት ተኝቶ ነው ያለው። አባትየው ትላንት አረጋ ቤተክርስቲያን ተቀብረዋል። ትክክለኛ መረጃ ካለ እኳ ሰባት ሰዎች ተቀብረዋል ማለት ነው ከእኞቹ ጋር በጠቀኛ ከገቡት ጋር ስራ አስኪያጁ በማብራሪያቸው በሆስፒታሉና ሆስፒታል ሳይደርሱ እንደሞቱ ሞቱ ከገለጿቸው ዘጠኝ ሰዎች ምን ያህሉ ሲቪሎች እንደሆኑ ከመጥቀስ ተቆጥበዋል። ታጣቂ በማለት የገለጹት የመንግስትን ወይም የፋኖ ኃይሎችን እንደሆነም ግልጽ አላደረጉም። የደባርቅ ከተማ ነዋሪ የሆኑና ለደህንነታቸው ስለሚሰጉ ስማቸውን በይፋ እንዳንጠቅስ የጠየቁን አንድ ግለሰብ በከተማው የሚያውቋቸው ንጹሐን ዜጎች ጨምሮ ሰዎች መሞታቸውን ነግረውናል። ረሳ ሰውን በየቦታው ተበትሎ ነበር። እኔ መከላከያና ፋርዶ ማለት ነው የመጡት ሰው ትምህርት ውስጥ ያልታወቀም ገና አሁን ሰው ዜ ሰርቶ በየቤቱ ሆኖ ነው እንጂ ገና ያልተገለጠ አለ። ገና ሌላው በተመሳሳይ ምክንያት ሰሚያ ይጠቀስ ያሉን አንድ የደባርቅ ሆስፒታል ሰራተኛ በኪዳነ ምሕረት እና በማርያም ቤተ ክርስቲያን የሚያውቋቸው ሰዎችን መቅበራቸውን ተናግረዋል። ዛሬ ግና ቤተ ክርስቲያን ማርያም ቤተ ክርስቲያን ላይ ሁለት ሰው ቀብረናል፣ ኪዳነ ምሕረት ሁለት ንጹሐን ማለት ናቸው። ከእነዚህ ሁሉ ቀብር ላይ ተገኝተዋል እርስዎ? ከአራቱ ነበረ፣ ከኪራይ ንብረቶች እና ከማርያም ጎቴት ላይ ከዛ ነበርኩ ከሁለቱ በመንግስት ታጣቂዎችና በፋኖ ቡድን ታጣቂዎች መካከል ትላንት በነበረው ግጭት ወደ ዳባት ከተማ ዘልቆ እንደነበር የአካባቢው ባለስልጣናትና ነዋሪዎች ዛሬ ለአሜሪካ ድምፅ ተናግረዋል። ጸጥታን ለማስከበር በወረዳው ሲዘዋወር ነበር ያሉን በዳባት ወረዳ የጭና ቀበሌ አስተዳዳሪ አቶ ምናለ ግንብነህ ዳባት ከተማ ላይ መኖሪያ ቤቶች በከባድ መሳሪያ ተመትተው መመልከታቸውን አረጋግጠዋል። የሞቱ ንጹሐን ዜጎች መኖራቸውን ግን ያገኙት መረጃ እንደሌለ አክለዋል። ዛሬ አሁን ተኩስ ልውውጥ አሁን ይል ለወጥዋት የተወሰኑ ነበሩ የተወሰኑ ቤቶች ምናምን ደግሞ የተመጥተ አሉ። ብዙ ለግምት አንድ ስድስት አራት ብቻ ይመታል። እኔ ዳይኛ እዛ በላይ ግን ተመጥቶ ይሆና ብዬ ገምታለሁ። በዳባት ወረዳ ጭላ ቀበሌ ውስጥ በአለም ዋጪ የስደተኞች መጠለያ ጣቢያ የሚገኙ የኤርትራ ስደተኞች በግጭቱ ጉዳት እንዳልደረሰባቸው የስደተኞች ተወካይ መርጌታ ሰለሞን ተስፋ ሚካኤል ተናግረዋል። ሁሉም ስደተኛ ከቤቱ ተሸንፍፎ ነው ያለው። እንቅስቃሴው ገድሮ ከቤቱ መተኝት ያለ ከቤቱ ቁጭ ብሎ ወደ አምላኩ እየፈለ እንቅስቃሴ ይኖራል ጦርነት ነው። የጭላ ቀበሌ አስተዳዳሪ አቶ ምናለ ግንብነህ በበኩላቸው የጸጥታ ኃይሉ ለስደተኞች ልዩ ጥበቃ ማድረጉን ተናግረዋል። የጸጥታ ኃይሉ በመያዝ ወደ አንድ መቶ ምናምንቱን እናያደመ ያለ ያለነው ምንም ነገር የለም ከነሱ አካባቢ ድምፅ ምናምን የለም። ሰርጎ ገብ ሌባ በዚህ ወቅት እንዳይገባባቸው እንዳይጎዱ ሌሎች እነሱንም ያው ስደተኞቹ ወደ ሌላ ቦታ ለመስደድ የሚጎሰጉሱ አካል ምስካለ ድረስ በሌላ ነገር እንዳይራመድባቸው አዛውን ያደር ከዳባት ከተማ ወጣ ብሎ የሚገኘው ሽመላኮ በመባል የሚታወቀው የትግራይ ተፈናቃዮች በሚገኙበት መጠለያ ጣቢያ ያሉ ተፈናቃዮች ጣቢያውን ለቀው መሰደዳቸውን የተፈናቃዮቹ ተወካይ ሙሉ ጌታ አስመላሽ ለአሜሪካ ድምጽ ተናግሯል።

በሰሜን ጎንደር ዞን በሁለቱ ወረዳዎች በፋኖና በመንግስት ታጣቂዎች ስለተነሳው ግጭት ተጨማሪ መረጃ ለማግኘት የሰሜን ጎንደር ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ቢምረው ካሳ የእጅ ስልክ ላይ ብንደውልም ስልካቸው ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። በሌላ በኩል ዋሽንግተን ለሚገኙ የአሜሪካ ድምጽ ባልደረቦች በዚህ ጉዳይ ላይ አስተያየታቸውን የሰጡ የአማራ ፋኖ ጎንደር እዝ መምሪያ አስተዳዳሪ ኃላፊ ነኝ ያሉት አቶ አንተነህ ድረስ የፋ ታጣቂዎች ሰሞኑን በጎንደር እና ወሎ የተለያዩ ቦታዎች መቆጣጠራቸውን በመግለጽ ግጭቶች መኖራቸውን አረጋግጠዋል። በንጹሀን ዜጎች ላይ ጉዳት ያደረሱት የመንግስት ኃይሎች ናቸው ሲሉም ወንጅለዋል። በንጹሀን ላይ ፊት ለፊት ተኩሰዋል። ንጹሀን ዜጎች ትብርተዋል። ስለዚህ የአማራ ፋኖ በዚህ ላይ እጁ የለበትም። በንጹሀን ላይ ሊተኩስ አይችልም። ለምን እዚህ በፊትም በርካታ ማህበረሰብ በሚኖርበት ነጻ ቀጠና ላይ እንደዚህ አይነት ወንጀል ተፈጽሞ አያውቅም። በተመሳሳይ ዛሬ አነጋጉ ላይ ጀምሮ በታሪካዊቷ እና በጥንታዊቷ የጎንደር ከተማ ከፍተኛ የሆነ የቶክስ ድምፅ ሲሰማ መዋሉን ያነጋግር ናቸው የከተማው ነዋሪዎች ገልጸዋል። ስማቸው ቢጠቀስ ችግር ሊገጥማቸው እንደሚችል በመግለጽ ስማቸውን በሚስጥር እንድንይዝ የጠየቁ ግለሰብ ዛሬ በከተማው እኩለ ቀን ላይ የነበረውን ድባብ እንዲህ ነግረውናል። ጎንደር ሰላም አይደለም። በሰዓት አካባቢ ጀምሮ ነው ተኩስ ይሰማ ነበር። ዩኒቨርሲቲው አካባቢ፣ አዘዞ እና አንዳንድ ጊዜ እርስ በርስ ተኩስ ይመስል ነበር የነፍስ ወከፍ መሳሪያዎች። ጠዋት እንዳልኩሽ ዩኒቨርሲቲው አካባቢ የነበረ ሰዓት ነው እስከ አምስት ሰዓት ስድስት ሰዓት አካባቢ እንጂ አሁን የነፍስ ወከፍ መሳሪያ ይሰማል። ከዚያ በኋላ የከባድ መሳሪያ ድምፅ ነው የሚሰማው፣ መጨረሻ ከሰዓት በኋላ ከዩኒቨርስቲው አካባቢ እየራቀ ወደ አዘዞ አቅጣጫ ሄደ። ያው ድምፁን ማለት ነው፣ ከቤቱ ነው በመስማት ከዚያ በኋላ ከባድ መሳሪያ አሁን ይወድቃል። ከአዘዞ ጦር ካምፕ ይመስላል። ወደ ምስራቅ የሚወድቀው ነው እኛን የሚሰማን ወደዚያ ይወድቃል። ምስራቅ ማለት ወዴት አካባቢ ነው? ምስራቅ ማለት ወደ ሰሜን አቅጣጫ ማለት ነው፣ ወደ ደባርቅ፣ ወደ ወገራ ወይም ደግሞ ፈንጠር የሚባል ቦታ አለ፣ ገጠር ወደዚያ ነው። በቀበሌ አስራ ስምንት በጀርባ ማለት ነው። በአምባ ጊዮርጊስ እና ወደ በለስ አቅጣጫ ማለት ነው። ነዋሪው በምን ሁኔታ ውስጥ ነው ያለ? እንቅስቃሴ ያለ የለም፣ ከቤት ነው ያለው ነዋሪው ሁሉም? እኔንም ጨምሮ ማለት ይቻላል። ያው ከቤቱ ነው መስማት ነው። በማን መካከል ተኩስ ይደረግ? ማን ይሁን ምን ይሄ ነው የሚባል ነገር የለም። ብቻ የተኩሱ እንትን ነው አቅጣጫ ነው የምንሰማው። ከተማ ዘብላቸው ብሏል እንግዲህ ምን እንደሚከሰት የምናውቀው ነገር የለም። አሁን ጋአንችናኔ እያወራል እና አለ ተኩስ በርበት ይሰማል። በከተማው ምንም አይነት እንቅስቃሴ የለም። ሁሉም ቤቱን ዘግቶ ተቀምጧል። ስለ ደህንነታችን የምንጠያየቀው በስልክ ነው። ያለን አርጋው የሚባል የጎንደር ከተማ ነዋሪ ነው። አሁን በከባድ መሳሪያ ነው ሁለቱም ይመላለሱት በአራዳ

ቀትር ላይ በከተማው የነበረው የተኩስ ድምጽ ማምሻውን የቀነሰ ሲሆን ጎንደር ዙሪያውን በርቀት የከባድ መሳሪያ ድምጽ አሁንም እንደሚሰማ ይሄው ነዋሪ አመሻሹን ነግሮናል። በጎንደር ከተማ ዙሪያ ግጭት መኖሩን የተናገሩት የአማራ ፋኖ ጎንደር እዝ መምሪያ አስተዳደር ኃላፊ ነኝ ያሉት አቶ አንተነህ ድረስ የከተማዋን አብዛኛው ክፍል ተቆጣጥረናል ሲሉም ለአሜሪካ ድምጽ ተናግረዋል። ሌላው ጎንደር ከተማ በዛሬ ሁለትና ና ትናንትና በሁለት አቅጣጫ ፋኖ ሰብሮ በመግባት ከተማውን አብዛኛው ክፍል ተቆጣጥሯል። ገንፎ ቁጭ የሚባል ሸዋ ዳቦ፣ ማራኪ አካባቢ፣ አዘዞ በአብዛኛው ቀጠና በፋኖ ቁጥጥር ስር ይገኛል። የአሜሪካ ድምጽ የፋኖ ቡድን ታጣቂዎችን ጎንደር ከተማን ጨምሮ በተለያዩ የአማራ አካባቢዎች ተቆጣጥረናቸዋል ስላለዋቸው ቦታዎች መንግስትም ሆነ ሌላ ገለልተኛ አካል አላረጋገጠም። በሰሜን ጎንደር ዞን ትናንትናና ዛሬ በመንግስትና በፋኖ ቡድን ታጣቂዎች መካከል ያለውን ግጭት በተመለከተ እስካሁን በመንግስት በኩል ምንም አይነት ይፋዊ መግለጫ አልተሰጠም። የአሜሪካ ድምጽ ተጨማሪ መረጃ ለማግኘት ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ የእጅ ስልክ ላይ ቢደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማካተት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው። ቀደም ሲል ወደ እናንተ የደረሰው በሰሜን ጎንደር ዞን የጸጥታ ሁኔታ የተመለከተው የምሽቱ አብይ ዘገባችን ነበረ። በምርምር ስራዎቻቸውና በፖለቲካ እንቅስቃሴያቸው የሚታወቁት ፕሮፌሰር በየነ ጴጥሮስ አረፉ። ፕሮፌሰር በየነ ጴጥሮስ ባደረባቸው ህመም ምክንያት በህክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይቷል። ህይወታቸው ያለፈው በናይሮቢ በመታከም ላይ ያሉ እንደሆነ የፓርቲያቸው ምክትል ሊቀመንበር ዶክተር ራይል ባፌ ተናግረዋል። ፕሮፌሰር በየነ ከሰላማዊ የፖለቲካ እንቅስቃሴያቸውና ከዩኒቨርሲቲ መምህርነታቸው ባለፈ በሀገር ባላቸው ፍቅር የሚመሰከርላቸው ምሁር እንደሆኑም ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶች የሰላማዊ የፖለቲካ ትግል በተምሳሌትነት በሚጠቀሱት በፕሮፌሰሩ ህልፈት ህይወት የተሰማቸውን አዘን ገልጸዋል። ኬኔዲ አባተ ተጨማሪ አለው። ከሶስት አስርት ዓመታት በላይ በዘለቀው ተግባራዊ የአደባባይ ፖለቲካ እንቅስቃሴያቸው እንዲሁም በዩኒቨርሲቲ መምህርነትና ተመራማሪነት የሚታወቁት ጉምቱ ፖለቲከኛና የባዮሎጂው ሊቅ ፕሮፌሰር በየነ ጴጥሮስ በሰባ አራት ዓመታቸው የዜና ለምርውጫቸውን ጨርሰዋል። ፕሮፌሰሩ ለጥቂት ቀናት በህመም ቆይተው ወደ ኬንያ ናይሮቢ ለተሻለ ሕክምና ባቀኑበት ህይወታቸው ማለፉን በሊቀመንበርነት ሲመሩት የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ ለአሜሪካ ድምፅ ተናግረዋል። ፕሮፌሰር በጣም ለአጭር ጊዜ ከሶስት እስከ አራት ቀን ነው የታመሙት እዚህ አዲስ አበባ ሆነው በጣም መለስተኛ እንደ ጉንፋን አይነት ህመም ነበረባቸው እና ዊኬንድ ላይ ሶስት ቀን ነው ኢትዮጵያ ላይ የታመሙትና ከዛ ለተሻለ ህክምና ወደ ናይሮቢ ተወስደው ነበር። ከዚህ የተሻለ ህክምና እንዲያገኙ ታስበው ወደዛ ሄደው ነው ያረፉ እና ትክክለኛው የናይሮቢ ኢንፎርሜሽን አሁን የለኝም ግን ያረፉት ናይሮቢ ነው። ከናይሮቢ በሀዲያ ዞን ምስራቅ ባድሯቸው ወረዳ ሾኔ ከተማ አቅራቢያ በምትገኝ ገጠራማ መንደር መጋቢት 1942 ዓ ም የተወለዱት ፕሮፌሰር በየነ ጴጥሮስ የመጀመሪያ ዲግሪያቸውን በ1965 ዓ ም ከቀድሞው ቀዳማዊ ኃይለሥላሴ ከአሁኑ አዲስ አበባ ዩኒቨርሲቲ በሥነ ሕይወት ወይም ባዮሎጂ የትምህርት ዘርፍ ሁለተኛ ዲግሪያቸውን ዩናይትድ ስቴትስ ከሚገኘው ዊስኮንሲን ዩኒቨርሲቲ በ1969 የዶክተሬት ድግሪያቸውንም እዚያው ዩናይትድ ስቴትስ ከሚገኘው ቱለን ዩኒቨርሲቲ በሕዝብ ጤናና በተላላፊ በሽታዎች ወይም ትሮፒካል ዲዝስ በ1978 አግኝተዋል። በአዲስ አበባ ዩኒቨርሲቲ በመጀመሪያ ድግሪያቸው የላቀ ውጤት በማምጣታቸው እዚያው በመምህርነት ተቀጥረው ስራቸውን የጀመሩት ፕሮፌሰሩ በዩናይትድ ስቴትስ የተከታተሉትን ትምህርትም እንዳጠናቀቁ ወደ ሀገራቸው በመመለስ በአዲስ አበባ ዩኒቨርሲቲ የመምህርነት ስራቸውን እንደቀጠሉ የሕይወት ታሪካቸው ያስረዳል። እስከ ልፈተ ህይወታቸው ድረስ በዩኒቨርሲቲው በመምህርነትና በተመራማሪነት ያገለገሉት ፕሮፌሰር በየነ በኢትዮጵያ ፖለቲካ ውስጥም አሻራቸውን ማሳረፍ የቻሉ አንጋፋ ፖለቲከኛ ናቸው። የደርግ መንግስት ወድቆ ኢህአዴግ ኢትዮጵያን መምራት በጀመረበት 1983 ዓ ም በግልጽ የሚታይ ተግባራዊ ፖለቲካን መቀላቀላቸውን ከዚህ ቀደም በተለያዩ የመገናኛ ብዙሃን የተናገሩት ፕሮፌሰሩ በወቅቱ ከፖለቲካ ጓደኞቻቸው ጋር የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ህብረት የተባለ ፖለቲካ ፓርቲ ፓርቲን ከማቋቋም ጀምሮ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክንና የተለያዩ የፖለቲካ ፓርቲዎችን መመስረትና መምራትን ጨምሮ በአገሪቱ የፖለቲካ ምህዳር ላይ መሪ ተዋናይ ከነበሩ አንጋፋ ፖለቲከኞች አንዱ ናቸው። በሽግግር መንግስቱ ወቅት የትምህርት ምክትል ሚኒስትር ሆነውም ለሁለት ዓመታት አገልግለዋል። በግንቦት 1992 ዓ ም በተደረገው አገራዊ ምርጫ በሃዲያ ዞን የባዲዎቹ ተወካይ በመሆን የህዝብ ተወካዮች ምክር ቤት አባል ሆነውም የተመረጡት ፕሮፌሰር በየነ ለአስር ዓመታት በነበራቸው የምክር ቤት አባልነታቸው ወቅት ለአባላቱ የሚከፈለውን ደመወዝም ሆነ ቤት ሳይቀበሉ አገልገላቸውን መናገራቸው ይታወቃል። ከአዲስ አበባ ዩኒቨርሲቲ ደመወዝ ስለሚከፈላቸው ከመንግስት ካዝና ተጨማሪ ደመወዝ የማይፈልጉ መሆናቸውንና የግል ቤት ስላላቸው ሌላ ተጨማሪ ቤት የማያስፈልጋቸው መሆኑን በምክንያትነት ሲገልጹም በተደጋጋሚ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡ በኋላ የፕራይቬታይዜሽን ምክር ቤት አማካሪ ሆነው የሚያገለገሉ ሲሆን ከ2012 ዓ.ም መጨረሻ ጀምሮ ደግሞ ሕይወታቸው እስካለፈበት ጊዜ ድረስ የፖሊሲ ጥናት ኢንስቲትዩት ምክትል ዋና ዲሬክተር ሆነው ሰርተዋል። ለኢትዮጵያ አንድነት የጸና አቋም እንዳላቸውም የሚገልጹት ፕሮፌሰር በየነ ጴጥሮስ ከሁለት ዓመታት በፊት በአርባ ምንጭ ከተማ በነበረ አንድ መድረክ ላይ ሲናገሩ ስለ ሀገራቸው ያላቸውን ስሜት እንዲህ ገልጸው ነበር። ስለ ኢትዮጵያ መቼም በእኛ በኩል የምንሰስተው የማንሆነው የማናደርገው አይኖርም። መነሻችን መሰረታችን ኢትዮጵያን እንደ ሀገር ማኖር ህዝቦቿም ከዚያ አንድነት እንድጠቀሙ ማብቃት ይሄ ነው ርያችን የነበረው ከእንግዲህ ወዲህም በተቻለን ሁሉ ባለን አቅም ጥረት የምናደርገው ለዚህ ነው። ስለዚህ ኢትዮጵያዊነት ዋዛ የሚታይ አይደለም። ፕሮፌሰር በየነ በፖለቲካ ህይወታቸው የሰላማዊ ፖለቲካዊ እንቅስቃሴ ተምሳሌት እንደሆኑና ለሀገራቸውም አበርክተዋል ስላሉት አስተዋጽኦ የኢሶዴፓ ምክትል ፕሬዚደንት ዶክተር ራሄል ባፌ እንዲህ ይገልጻሉ። ፕሮፌሰር በየነ በኢትዮጵያ ሰላማዊ የፖለቲካ ትግል ሂደት ውስጥ ከመጀመሪያዎቹ ተርታፍ የሚመደቡ ራቸውን ታማኝ፣ ጽኑ እና ቁርጠኛ የሚጠሩ ሰው ናቸው። ለፖለቲካ ፓርቲዎችም ሆነ እንደ ሀገር ለስርአቱ እንደ መሪ ግብአት የሆኑ ዲሞክራሲው የኢትዮጵያ ዲሞክራሲ አትሊስት ሰላማዊ የስርአት ሽግግሮች እንዲኖሩ የታገሉ ሰው ናቸው። በኢትዮጵያ አስቸጋሪ ፖለቲካ ውስጥ ሰላማዊ ፖለቲካ ትግል ተምሳሌት ነበሩ። በታማኝነት ያላቸውን ጨርሱ ለሀገር የሰጡ ሰው ነበሩ። ከፖለቲካ ህይወታቸው ባለፈ በዩኒቨርስቲ ቆይታቸውም በመምህርነትና በርካታ ምርምሮችን በማድረግ በተጨማሪም በሀገር ውስጥም በውጭም ብዙዎችን በማማከር ለቁም ነገር ማብቃታቸውንም የሚገልጹት ዶክተር ራሄል ትልቅ ሀብት ነው ያጣ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶችም በፕሮፌሰር በየነ ጴጥሮስ ህልፈት የተሰማቸውን ሀዘን ገልጸዋል። ፕሮፌሰር በየነ ጴጥሮስ በኢትዮጵያ ገንቢ የፖለቲካ ባህል ለመፍጠር ከፍተኛ አስተዋጽኦ ያበረከቱ የሰላማዊ ፖለቲካ ትግል ምልክት ነበሩ ያሉት ጠቅላይ ሚኒስትሩ ከዚህ ዓለም በሞት መለየታቸውን ስሰማ ከልብ አዝኛለው ሲሉም አክለዋል። የተለያዩ የፖለቲካ ፓርቲዎችም ሀዘናቸውን ገልጸዋል። የማይክሮቢያል ሴሉላርና ሞሌኩላር ባዮሎጂ ዲፓርትመንት መምህርና ተመራማሪ በነበሩት በፕሮፌሰር በየነ ጴጥሮስ ስልፈተ ህይወት መላው የዩኒቨርሲቲው ማህበረሰብ፣ የስራ ባልደረቦች፣ ጓደኞችና ተማሪዎች የተሰማንን ጥልቅ ሀዘን ለመግለጽ እንወዳለን ያለው ደግሞ የአዲስ አበባ ዩኒቨርሲቲ ነው። በሙያቸው 120 ሳይንሳዊ የጥናት ውጤቶችን በግልና በጋራ በመሆን በተለያዩ ጥናታዊ መጽሄቶች ላይ ከማሳተም ባለፈ ቤዚክ ፕሪንስፕልስ ኦፍ ባዮሎጂ የተባለ መጽሐፍም ያዘጋጁት ፕሮፌሰር በየነ በርካታ ዓለም አቀፍና አገራዊ እውቅናና ሽልማቶችንም አግኝተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምሽቱ ወደ መጨረሻው ዘገባ እናልፋለን። በሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ አንድ አካል እየሆነ የመጣው ቴክኖሎጂ ለወጣቶች በርካታ እድሎች ይዞ የመጣ ቢሆንም ከአጠቃቀም ጋር የተያዘ ችግሮች መበራከት ግን ወጣቶችን ለስነ ልቦናዊና ለማህበራዊ ቀውስ እያጋለጣቸው ስለመሆኑ ባለሙያዎች ይገልጻሉ። በዚህ ጉዳይ የተዘጋጀው ዘገባ እንደሚከተሉ ይቀርባል። ሰው ልጆች የዕለት ተዕለት እንቅስቃሴ ውስጥ አንድ አካል እየሆነ ከመጣው የቴክኖሎጂ ለውጦች ጋር በቶሎ የሚላመዱት ወጣቶች በአሁኑ ወቅት ቴክኖሎጂ ይዟቸው የመጣቸው ዕድልና ፈተናዎች ዋነኛ ተቋዳጅ ስለመሆናቸው ባለሙያዎች ይገልጻሉ። በአብሮት የሥነ ልቦና ማማከር ማዕከል የሥነ ልቦና ባለሙያ የሆነው ያፌት ከፈለኝ ቴክኖሎጂ ለወጣቶች ይዟቸው የመጣቸው በርካታ ዕድሎች አሉ ይላሉ። የትምህርት ስራቸው ላይ፣ አጠቃላይ ማህበራዊ ግንኙነታቸው ላይ፣ ወደፊት ደግሞ ሊሆኑ የሚፈልጉት ነገሮች ላይ ትልቅ አንዱ መሳሪያ ሆኗል። ስለዚህ አንድ እንግዲህ ለምሳሌ ኢትዮጵያ ውስጥ ያለ ወጣት አሜሪካን ሀገር ካለ ወጣት ጋር ምን እያደረገ ነው፣ እያኗኖር ስራ ተዘቢው ምን ይመስላል የሚለው የተመሳሳይ ነገሮች እኩል መረጃ እንዲያገኝ አድርጎታል። ከመረጃ አንጻር ሁለተኛ ከጥራት ካላቸው መረጃዎችን ወይም ደግሞ መሳሪያዎችን ከማግኘት አንጻር ደግሞ እነዛን እንዲያገኝ ረድቷቸዋል። በከፍተኛ ከትምህርትና ከማህበራዊ ክዋኔዎች ባለፈ ደግሞ ቶሎ የፋይናንስ ገቢያቸውን ከማሻሻል አንጻር አሊያም ደግሞ ለእነሱ ጠቃሚ የሆኑ ነገሮችን የፈጠራ ክህሎታቸውን ከፈጠራ ክህሎቶቻቸው ውጭ ደግሞ የራሳቸውን ጸጋ፣ ታለንታቸውን ለሌሎች ለማካፈል ትልቅ ሜዳ ሆኖ የ19ና 20 ዓመት ወጣቶች አባት የሆኑት የአዲስ አበባ ከተማ ነዋሪ አቶ ብርሃኑ ራቦ በበኩላቸው ወጣቶች የቴክኖሎጂ ውጤቶች ይዟቸው የመጧቸውን እድሎች በአግባቡ እንዲጠቀሙ የወላጆች እገዛ እንደሚያስፈልጋቸው የራሳቸውን ተሞክሮ ዋቢ አድርገው ያነሳሉ። ቴክኖሎጂ እንግዲህ እኔ እንደ መሳሪያ ነው የምወስደው። አንድ የሚያፈጥ ከተጠቀምክበት፣ በጣም ወደ ስኬት የሚያንደረድር ካልተጠቀምክበት ደግሞ ወደ ገደል የሚያንደረድር በጣም መሳጭ የሆነ ልትለየው ማትችለው ሱስ ሊያስይዝ የማይችል መሳሪያ ነው ለእኔ ስለዚህ ጥረት ሳረግ የነበረው ምንድን ነው፣ ልጆቼ ቴክኖሎጂውን እንዳይጠሉት ነገር ግን ለትክክለኛው ነገር እንዲጠቀሙ፣ ሰዓቱም ደግሞ እንዲያውቁ፣ ሱስ አስያዥ እንደሆነ እንዲያውቁ እና ሱስ እንኳን ቢያሲ በእውቀት ነክ ነገር ሊያሳድጋቸው በሚችል ነገር ትምህርት ነክ በሆነ እንደገና ደግሞ የሚወዱትንና ወደፊት መሆን የሚፈልጉትን አቅጣጫ እንዲያሳያቸው መንገድ እንዲከፍትላቸው ዓላማቸው ጋር ለመድረስ መረጃ የሚሰጥ የሚያፈጥን እንዲሆን በዛው ውስጥ ደግሞ ሻርክ እንዳለ የሚያጠምድ መረጃ የሌለኝ እንደ መስላቸው። ለምን ቴክኖሎጂው አሁን ቤተሰብ እና ልጅን ከሁለት ከፍሎታል። ልጆቹ ወላጆቻቸው ምንም የማያውቁ ቴክኖሎጂ የማይረዱ አድርጎ ከቆጠሩ ከወላጆቻቸው ጋር ማመካከር ስለ ቴክኖሎጂ ማውራት አይፈልጉም። የስነልቦና ባለሙያው አቶ ያፌት ከፈለኝ እንደሚሉት ደግሞ ቴክኖሎጂዎችን በተለይም ከቅርብ ጊዜያት ወዲህ ወጣት ደንበኞቻቸው ይበዙላቸው የማህበራዊ ሚዲያዎች ከአጠቃቀም ጋር በተያያዘ በርካታ ችግሮች ይዘው እየመጡ መሆኑንና ወጣቶችን ለስነ ልቦናና ማህበራዊ ቀውስ እየዳረጋቸው ስለመሆኑም ይናገራሉ። የአይምሮ ጤናቸው ላይ ለምሳሌ የረጅም ሰዓት የእንቅልፍ ስርዓተ ዘይቤያቸውን በማዛባት አልጋ ላይ ስልክን ተኝቶ መጠቀም ከዛ ደግሞ ቀንና ማታው ላይ ያለውን የቀን ከቀን ክዋኔያቸው ላይ ጫና ማሳደር፣ አትኩሮት መጠን ላይ እጅግ ከፍተኛ በሆነ መንገድ የአትኩሮት መጠን አንድ ነገር ላይ የመቆየት ችግርን፣ ባህሪ ላይ ደግሞ ቶሎ ግልፍተኝነት፣ እነዛን ነገሮች ለመረዳት ወይም አዲስ አዲስ መረጃዎችን መፈለግ እነዚህ ከብዙዎቹ በጥቂቶቹ ናቸው እንግዲህ በአካላቸው ተንቀሳቅሰው ሄደው እንደ ድሮ እግር ኳስ ወይ ደግሞ ልጆች ተሰብስቦ ጨዋታ ሳይሆን ሲቀር የአካል እድገታቸው ጥንካሬያቸው በእንግሊዝኛው ፋይንና ግሮስ ሞተር አክቲቪቲያቸው የምንለው ከለጋ እድሜያቸው ጀምሮ እስከ አዋቂነት ላይ ትልቅ ሚና አለው። ሁለተኛ፣ ሶፋሪ ቁጭ ብሎ ቴሌቪዥን ስና የብርሃኑ የሚለቀው ጨረር የአይን ባለሙያዎችም እያወጡት ያሉት የዛ ጫናዎች አሉ። ስነልቦናይ ደግሞ አዲስ አዲስ መረጃ ስለሚሰጥ ቴሌቪዥኑ ድምፅ አለው፣ ስሜት አለው፣ እንቅስቃሴ ያለው፣ ከዛ ከሱ ስሜት ውስጥ ከድምፅ ካለው እንቅስቃሴ ካለው የተለያዩ ቀለማት ካሉት ነገሮች ውስጥ ወተን በጥቁር እና በነጭ የተጻፈ መጽሐፍ ለማንበብ ስንል አትኩሮታችን ብዙ ፍላጎት አይኖሩም እና ዘርፈ ብዙ አይነት እክሎች ካልተገራ ዘርፈ ብዙ አይነት እክሎችን ከለጋ አድሜ ጀምሮ እያሳዩ ነው። የቤተሰብ አማካሪ ጭምር የሆኑት አቶ ብርሃኑ ራቦም ከቴክኖሎጂው አጠቃቀም ጋር ተያይዞ ወጣቶች እየገጠሟቸው ያሉ ሁኔታዎች ወላጆችንም የሚያስጨንቁናል ይላሉም። በጣም ያስጨንቃል። አሁን እኔ በእኔ ቤተሰብ አካባቢ የማያቸው ችግሮች አሉ። ከፍተኛ የሆነ ጫና አሳድራለሁ። እኔ በሙሉ በእኔ ሰርክል ያሉት ቤተሰቦቼ ልጆች የስክሪን የሚያዩበት ሰዓት እንዲቀንሱ ጥረት አደረጋለሁ። ነገር ግን አሁን ችግሮች አልከው የሚገርሙ ልጆች መግባባት ራሱ አይችሉም፣ አሁን ከሰዎች ጋር ለምን ረጅም ጊዜ ስክሪን ላይ ቁጭ ስለሚሉ፣ አንደኛ ማውራት ራሱ አይችሉም በደንብ። ሁለተኛ ደግሞ ልክ ስልክ በማይኖርበት ጊዜ፣ ቴሌቪዥን በማይኖርበት ጊዜ ነርቨስ ይሆናል፣ በጣም ይጭበጣበጣሉ፣ ሰላም ያጣሉ፣ ይጮሃሉ። እንዲህ አይነት ችግሮች አሉ። ዓለም አቀፉ የጤና ድርጅት የቴክኖሎጂ አጠቃቀም በተመለከተ በእድሜ ከፋፍሎ ባወጣው መመሪያ ህጻናት እስከ ሁለት ዓመት ባለ ዕድሜያቸው እንደ ቴሌቪዥንና ሞባይል ካሉ የቴክኖሎጂ ውጤቶች እንዲረቁ ሲመክር ከሁለት እስከ አምስት ዓመት ደግሞ በቀን ከአንድ ሰዓት ያነሰ ጊዜ ብቻ እንዲጠቀሙ አሳስቧል። ወጣቶችን በተመለከተም በቀን ከሁለት ሰዓት ያልበለጠ ጊዜን እንዲያሳልፉ ባለሙያዎች ይመክራሉ። የአሜሪካ ድምፅ አስመሟየ ነው። ዋሽንግተን ዲሲ ቶ ልጆች ለት ተዕለት ነበሩ መልካም